ደሴን ጨምሮ በደቡብ ወሎ የተለያዩ ወረዳዎች የሚኖሩ ምርጫ አስፈጻሚዎች ስራ በማቋረጣቸው በመራጮች ምዝገባ ላይ ተጽዕኖ ማሳደሩን ተፎካካሪ ፖለቲካ ፓርቲዎች አስታወቁ። ምርጫ አስፈጻሚዎቹ ስራቸውን ያቋረጡት መከፈል የሚገባቸው ክፍያ ስላልተከፈላቸው ነው ተብሏል። በክፍያ ምክንያት ምርጫ አስፈጻሚዎቹ ስራ ስለማቆማቸው የደረሰው መረጃ እንደሌለ የገለጸው ብሔራዊ ምርጫ ቦርድ ቁጥራቸው በርካታ የሆኑትን ምርጫ አስፈጻሚዎች በጥንቃቄ ክፍያ ለመፈጸም ሲባል ግን መዘግየቶች እንዳሉ አምኗል። መስፍን አራጌ ዝርዝር አለው። በደሴ ከተማ የሚወዳደሩ የተፎካካሪ ፓርቲዎች ጋር መድረክ ሰብሳቢ መንግስቱ መንዴ ለአሜሪካ ድምፅ ሬዲዮ እንደገለጹት ከዚህ ቀደም የመራጮች ምዝገባ በተለያዩ ምክንያቶች ከአስራ አምስት ቀናት በላይ ዘግይቶ ከጀመረ በኋላ አሁን ደግሞ የምርጫ አስፈጻሚዎች ስራ በማቆማቸው ምዝገባው ከተቋረጠ ሶስት ቀናት አልፈውታል። ከዚ ቀደም አስራ አምስት ቀን ተጓሎብናል። በመገኛ ምዝገባው አሁንም እንደገና አዲስ የተሰጠው የአስራ አምስት ቀን አሁን ዛሬ ሶስትና አራተኛ ቀን ይኸው ተጓደለብን ሙሉ በሙሉ ነው። አሁን ህዝባችን ወጥቶ አልተመዘገበም። ይሄ ምዝገባ ከተቋረጠ መራጩ ህዝብ የምርጫ ካርድ ካልያዘ የምርጫው ዕለት ሊፈጠር የሚችለውን ውስንነትና አንድም የህዝብ መብት መጋፋት ነው። ምርጫ ካርዱን ወስዶ የሚፈልገውን ድምፁን ለመስጠት ዝግጁ ሆኖ እንዲመጣ የማድረግ ውስንነቶች እና የተቀዛቀዘ ሁኔታ መፍጠር በከፍተኛ ደረጃ ተጽዕኖ ፈጥሮብናል ብለን እንገምታለን። ችግሩ እንዲፈታ ለሚመለከታቸው አካላት ማሳወቃቸውን ነው ሰብሳቢው የሚለው ነው ተናገሩት። በጽሁፍም በቃልም ይህን አድሬስ አድርገን አመልክተናል። አመልክተናል አሁንም ቢሆን የተሰጠንን ተጨማሪ ጊዜ እድል ህብረተሰቡ ወጥቶ እንዲመዘገብ ልጆቹም ችግራቸው ተቀርፎላቸው ወደ ምድብ ስራቸው ተመልሰው የህብረተሰቡ ካርዱን የማያዝ መብት ተሟልቶ እንዲሰራ ይገባል የሚል እምነት አለን። ለኢትዮጵያ ምርጫ ቦርድ በርስ ለተፎካካሪ ፓርቲዎች ደግሞ በግልባጭ ምርጫ አስፈጻሚዎች በጻፉት ደብዳቤ አራት መቶ የሚደርሱ ደሴ ከተማ ምርጫ አስፈጻሚዎች በአርባ ሰባት ቀን የሥራ ውላቸው መሰረት በሁለት ዙር መከፈል የሚገባቸውን ክፍያ ሳያገኙ ሶስት ዙር መድረሱን ገልጸዋል ምርጫውን እንዳይስተጓጎሉ ያለምንም ክፍያ ስራቸውን ሲሰሩ መቆይታቸውን ዘርዝረው ቅሬታቸውን በአቅራቢያቸው ላለው የሚመለከተው አካል ቢያቀርቡም ምላሽ እንዳልተሰጣቸው ጠቅሰዋል ክፍያ ካልተፈጸመላቸው ስራ ገበታቸው ላይ ለመገኘት እንደሚቸገሩ አሳስበዋል በማመልከቻቸው ላይ የደሴ ምርጫ ጣቢያ አስተባባሪን በስልክ ባገኛቸውም በተነሱት አስተያየቶች ዙሪያ ምላሻቸውን ለመስጠት ፈቃደኛ ሳይሆኑ ቀርተዋል ከ125 ሺህ በላይ መራጮች ይሳተፉበታል በተባለውና ገዥውን ፓርቲ ጨምሮ ከ11 በላይ ፓርቲዎች በሚ ወዳደሩበት ደሴ ከተማ የመራጮች ምዝገባ በተገቢው መንገድ እየተፈጸመ አይደለም። አሁን ባለው ግምገማ ከ25 በመቶ በላይ አልተመዘገበም የሚሉ ቅሬታዎች ከተፎካካሪ ፓርቲዎች ይሰማሉ። በተመሳሳይ ሁኔታ በደቡብ ወሎ አምባሰል፣ ወረባቦ፣ ተውለደሬ፣ ወረይሉ ና ኮምቦልቻ ወረዳዎች በሙሉ ና በከፊል የምርጫ ምዝገባ እየተቋረጠባቸው እንዳሉ ከአካባቢዎቹ የተገኘው መረጃ ያመለክታል። በብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች ኃላፊ ሶሊያና ሽመልስ ክፍያ ባለመፈጸሙ ምክንያት ስራቸውን ያቆሙ ስለመኖራቸው ደረሳቸው መረጃ እንደሌለ አስረድተዋል። ክፍያ በዚህ ሳምንት ካልገባልን ብለው ይቀሩ አሉ ወይ? ኤርሊ የሚወጡ አስፈጻሚዎች አሉ ወይም ክፍያ ባለማግኘታቸው ምክንያት ምርጫ ጣቢያዎችን በአግባቡ ማይከፍተዋሉ የሚሉ ሪፖርቶች ሬድ ዜር ግን እንደዚህ አንተ በጠራኸው ደረጃ አስፈጻሚዎቹ ስራቸውን ትተው ሄደው ዘግተዋል ሪፖርት አልደረሰንም። እኔ እውነቱን ለመናገር እንደዚያም ያደርጋሉ ብዬ አላስብም። ይሁን እንጂ በሺዎች የሚቆጠሩ ምርጫ አስፈጻሚዎችን በጥንቃቄ ለመክፈል ሲባል ግን መዘግየቶች እንዳሉ አምነዋል። ጉዳዩ ቦርዱ ሳያውቀው የቀረ ወይም ሳይናገረው የቀረ ነገር አይደለም የሚጋጠሙን የነበሩትን ቻሌንጆች ያስረድተናል። ስልጠና ሰልጥነ ናቸው ስራ ለማስፈጸም የማስፈጸሚያ ቦታዎች ላይ ያልገቡ አስፈጻሚዎች አሉን ያልገቡ አስፈጻሚዎች አሉን። የስልጠና ክፍያ የከፈልናቸው ናቸው አሉ፣ ያልከፈልናቸውም አሉ። ስለዚህ እነዚህ በዴታዎቹ ደግሞ በተለየ ቁጥሩ በጣም ከፍተኛ ነው። በሀገር አቀፍ ደረጃ ሲሆን ወደ አንድ መቶ ሀምሳ ሺህ አስፈጻሚዎች ጋር ይጠጋል። በጣም ብዙ ሚሊዮን ብር ነው የሚሆነው። ትልቁ የምርጫ በጀታችን ለአስፈጻሚዎች የሚከፈል ክፍያ ላይ ነው የሚውለው። በሚሊዮኖች የሚቆጠር ገንዘብ ነው። በደንብ አጣርተን መክፈል አለብን። ችግሮች ተፈጥረው ምናልባት ስራቸው ላይ የሌል ሲሉ አስፈጻሚዎችን ለመንከፍል ከሆነ አሁን ደግሞ ጉዳዩን ይገልጡ ስስብ ያደርገዋል። አሁንም ስራቸው ላይ የማይኖሩ ከሆነ ስራቸው ላይ ሌሉ ሰዎች መክፈል አስቸጋሪ ነው የሚሆኑ መቶ ሀምሳ ሺህ ሰዎችን ይህንን አይነት ማጣራት የምናደርግበት ወቅት በጣም ከፍተኛ መዘግየት አለ። በተደጋጋሚ እንዲሁም ይቅርታን ጠይቀናል። የስልጠና ክፍያቸው መጀመሪያ ነበር። እሱን አጠናቀን ቀጠለን፣ ደግሞ አሁን በኮንትራታቸው መሰረት ያለውን ሁለተኛ ዙር ክፍያ ለመክፈል ጥረት እያደረግን ነው። ስለዚህ በቦርዱ በኩል ጥረት እያደረግን ነው። የአቅም ችግር አለ፣ ምንም ጥያቄ የለውም። ሚና ይህን መሰለ የጥቅማ ጥቅም ጥያቄዎች ቀድሞ የመፍትሄ አካል መሆን ለምን አልቻሉም? ለምሳሌ ከዚህ የፊት የነበረው ምርጫ በቻ ከዚህ የነበረ ምርጫ ላይ በአጠቃላይ አንድ ሰው ምርጫ አስፈጽሞ ሲጨርስ መጀመሪያ ሶስት መቶ ብር ይከፈለዋል። ሲጨርስ ሶስት መቶ ብር ይከፈለዋል። አሁን እኛ በቀን በምርጫ ጣቢያ ደረጃ ሁለት መቶ ብር በቀን ሁለት መቶ ብር፣ ከዛ ከፍ ካለም ደግሞ ሁለት መቶ ሀምሳ ብር፣ ሶስት መቶ ብር እያለ እንሄዳለን ማለት ነው። ስለዚህ አንደኛው ነገር በአጠቃላይ ድርጅቱ ኦርጋናይዜሽናል ካፓሲቲ መጀመሪያ ሲጀመር የሚገመጡት ሰዎች ሶስት መቶ ከዛ ሲቀር ሶስት መቶ ብር ከፍል ይቀራል። ይሄ በምናስተምሽና ምርጫ የሚያስፈጽሙ ሰዎች በጎ ፍቃደኞች ናቸው። የሀገራዊ ኃላፊነት ነው። ከክፍያውም በላይ በዋናነት ደረጃ ይህን ኃላፊነት ለመወጣት በፍቃደኝነት ሆነው ትልቅ ነው። ምርጫ ሀገር አቀፍ አንድ ጊዜ የሚደረስ ሲ የሳላፊ መስል ይሄን ያላፊ ይወጣሉ። ገንዘቡ በሁለተኛ ደረጃ የሚመጣ ነገር ነው ላስፈጸሚዎች ከሚል ነው። ስለዚህ አሁንም ብታየው እኛ ምን ክፍያ በቂ ሆኖ ነው ብለን አናምንም። ጥቅማ ጥቅም ይባለው እንኳን እንደሆነ አላቅም። አስፈጻሚ ደረጃ ግን ክፍያዎች አስፈጻሚዎችን የስራ ሂደት በተለይ እንደ ትልቅ አገራዊ የሆነ ሂደት ያስተጓጉለን ብለን አናስብም። እንዳልኩትም ደግሞ አላስተጓጉልም በመብዛኞቹ ቦታዎች ላይ አስፈጻሚዎቹ ይህን ኃላፊነት ወስደን፣ እንዴት ነው በእነዚህ አይነት ጉዳዮች ላይ የምንከራከረው? ክፍያ መከፈሉ አይቀርም። ስለዚህ ያንን ክፍያ ቦታ በተግሰን እየጠበቅን ኃላፊነታችንን ስራችንን በሚገባ መወጣት አለብን ብለው ነው እነሱም የሚወስዱት። ስለዚህ በእኛም በኩል ያለው አስተሳሰብ እሱ ነው እንጂ የክፍያ ሂደት የምርጫ ሂደትን በመሰረቱ ማዘባትም የለበትም። የፖለቲካ ተፎካካሪ ፓርቲዎቹ ላነሱት በወቅቱ ያለመመዝገብ ችግር ሲመልሱም እነዚህ ችግሮች ብቻ አይደሉም። ዘግይተው የተከፈቱ ምርጫ ጣቢያዎችን በመኖራቸው አንዳንድ ቦታዎች ላይ ምርጫ ጣቢያዎች በትክክለኛው ሰዓት ተከፍተውና መዘጋታቸውን ማረጋገጥ ስላቻልን አራዝመናል። ስለዚህ ያራዘመው ነው ለዚህ ማስተዋጽኦ ያደርጋል ማለት ነው። መራጮች ከተግሏሉ፣ መራጮች ብቻ ሳይሆኑ ምርጫ አስፈጻሚዎች ነው በተወሰነ ደረጃ ከተግሏሉ። ሁሉ ሀላፊነቱን ተጠያቂነት ነው የሚወስደው የኢትዮጵያ ብሔራዊ ምርጫ ቦርድ ቦርድነት አሰራሩ እየመራ ያለው በስድስተኛው ሀገር አቀፍ ብሔራዊ ምርጫ ሀምሳ ሺህ በሚጠጉ የምርጫ ጣቢያዎች ላይ ከሁለት መቶ ሀምሳ ሺህ በላይ የምርጫ አስፈጻሚዎች እንዳሉ ከቦርዱ የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከአዲስ አበባ።